ጥያቄ አስራ ስምንት አልሐምዱሊላህ ምስጋና ለአላህ ይገባው ማለት ምን ማለት ነው? መልስ፦ የላቀው አላህን ማመስገንና እርሱንም በሁሉም የፍጹምነት ባህርያት መግለጽ ነው።